ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ወታደራዊ መፍትሄ የለም። ንጹሐን ዜጎች ዋጋ እየከፈሉ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ናቸው ከጥቂት ሰዓታት በፊት በኒውዮርክ በኢትዮጵያ ጉዳይ ላይ ባተኮረ መግለጫቸው ከተናገሩት የተወሰደ ነው ዝርዝሩ ደርሶናል በዕለቱ የራ መጽሔት ይቀርባል በባህር ዳሩ የጣና ፎረም መድረክ በሰሜን ኢትዮጵያው ጦርነት የሚደርሰው ጉዳት እንዲያበቃና የሰላም ውይይት እንዲጀመር ሲሉ የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር ያቀረቡትን ጥሪ ጨምሮ ስነ ስርዓቱን የተመለከተ ዘገባም ደርሶናል። በግጭቱ ዙሪያ ትኩረት የሚያደርገው የዕለቱ አቢይ ርእስም ተሰናድቷል። የሰዓቱን የዓለም ዜና ተከትለው ይቀርባሉ። ሌሎች ወቅታዊ ዘገባዎችና ቅንብሮችም ይዘናል። ሰኞ ጥቅምት ሰባት 2015 ዓ ም ጤና ስጥልኝ። እንደምናመሻችው ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ አቀናባሪያችን ብርሃን ኃይሉ ኔልሰን ሎፔዝ ደግሞ ለምህንድስናው ተሰይሟል። ከተቀሩ ባልደረቦቻችን እና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን የዕለቱን ዜና የሚያሰማን እንግድ ወልዴ ነው መልካም ምሽት ጤና ይስጥልኝ ክቡራትና ክቡራን እንደምን አመሻችሁ ከምሽቱ ዜና ጋር እንግድ ወልዴ ነኝ በሱዳን በጎሳ ግጭት ምክንያት አምስት ሰዎች ተገደሉ። በሚሰሪያ እና በኑባ ጎሳዎች መካከል በምዕራብ ሱዳን በሳምንቱ መጨረሻ በተቀሰቀሰ ግጭት በጥቂቱ የአምስት ሰዎች ሕይወት ማጥፋቱን የአገሪቱ ሰራዊት አስታወቀ። ባለፈው አርብና ቅዳሜ ላጋዋ በተሰኘችው ከተማ የተቀሰቀሰውን ሁከት የአገሪቱ ጦር የፈጥኖ ደራሽ እርዳታ ቡድን እና ፖሊስ ባደረጉት ርብርብ በቁጥጥር ስር መዋሉን ሰራዊቱ ባወጣው መግለጫ አስታውቋል ሲል የሮይተርስ የዜና ወኪል ዘግቧል። ላጋዋ ከተማ በአማጽያኑ መሪ በአብዱልአዚዝ አልሂሉ የሚመራው የሱዳን ህዝብ ነጻነት ንቅናቄ በሰሜን የተሰኘው አንጃ የሚቆጣጠርበት አካባቢ ሲሆን ወታደሮቻቸውም ውስጥ የኑባ ጎሳ አባላት የሆኑ እንደሚገኙበት ታውቋል። ቡድኑ ለረጅም ጊዜ ከሱዳን መንግስት ጋር ቅራኔ ውስጥ የከረመ ሲሆን የአረብ ሚሰሪያ አባላት በግጭቱ ተሳታፊ እንደነበሩ ተጠቁሟል። ዘጠኝ የሚሆኑ የአረብ ጎሳ አባላት በሱዳን ህዝብ ነጻነት ንቅናቄ በሰሜን በተሰኘው አንጃ ተይዘው ከቆዩ በኋላ ባለፈው አርብ ካርቱም ገብተዋል። የተለቀቁትም በአንጃው መሪዎች በሱዳን ሉዓላዊ ምክር ቤት መሪ አብዱልፈታህ አልቡራን እና በደቡብ ሱዳን ገላጋዮች መካከል በተደረገ ድርድር መሆኑን ሰራዊቱ በሌላ መግለጫው አስታውቋል። የመለቀቃቸውንም ጉዳይ መልካም ፍላጎትን ያሳየ ሲል ገልጾታል መግለጫው። የግሪክ ፖሊስ ሕገወጥ ያላቸውን 92 ፍልሰተኞች አገሪቱን ከቱርክ ጋር ከሚያዋስነው ድንበር አቅራቢያ ባለፈው አርብ እርቃናቸውን እንደሆኑ ማግኘቱን አስታወቀ። አንዳንዶቹም ሰውነታቸው ላይ የደረሰባቸውን ጉዳት የሚያሳይ ቁስል መኖሩን ፖሊስ ጨምሮ ገልጿል። ፍልሰተኞቹ ሁሉም ወንዶች ሲሆኑ በግሪክና በቱርክ ድንበር መካከል በሚገኝ ኤቭሮስ በተባለ ወንዝ አቅራቢያ መገኘታቸው ታውቋል። ፍልሰተኞቹ ልብሳቸውን በምን ሁኔታ እንዳጡ ለጊዜው ማወቅ አልተቻለም። የግሪክ የስደተኞች ሚኒስትር ኖቲስ ሚታራቺ በትዊተር ገጻቸው ባሰፈሩት መልእክት የቱርክን የፍልሰተኞች አያያዝ በዚህ የስልጣኔ ዘመን አሳፋሪ ድርጊት ነው ብለዋል። አቴንስ ጉዳዩን በተመለከተ አንካራ ምርመራ ታደርጋለች ብላ ትጠብቃለች ሲሉ አክለዋል። የቱርክ ባለስልጣናት በጉዳዩ ላይ አስተያየት እንዲሰጡ ለማድረግ ወዲያው ማግኘት አልተቻለም። ግሪክ በእንደ አውሮፓውያን አቆጣጠር 2015 እና 2016 የአውሮፓ ፍልሰተኞች ቀውስ ማዕከል ሆና ነበር። አንድ ሚሊዮን የሚጠጉ ፍልሰተኞች ከሶሪያ፣ ኢራቅና አፍጋኒስታን ጦርነትን በመሸሽ በቱርክ አድርገው ግሪክ ገብተው ነበር። አዲስ የሚመጡት ፍልሰተኞች ቁጥር ከዛ ወዲህ የቀነሰ ቢሆንም በቅርብ ጊዜያት ግን በቱርክ ድንበር በኩል የሚመጡ ፍልሰተኞች እየጨመረ ነው ሲሉ የግሪክ ባለሥልጣናት ይገልጻሉ። ግሪክ በ2016 ከአውሮፓ ህብረት ጋር የተደረገውንና የሚመጡትን ፍልሰተኞች እዛው እንድታቆይ አንካራን የሚጠይቀውን ስምምነት ቱርክ እንድታከብር ትጠይቃለች። ስምምነቱ በቢሊዮን ዩሮ የሚቆጠር እርዳታ ለቱርክ እንደሚያስገኝ ይገልጻል። ቱርክ በበኩሏ ሕገወጥ የሰዎች አስተላለፊዎችን በተመለከተ ጠንከር ያለ ሥራ እየሠራች መሆኑን ትገልጻለች። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በያዝነው ዓመት ብቻ በናይጄሪያ በጎርፍ አደጋ የሞቱት ሰዎች ቁጥር 603 መድረሱን የናይጄሪያ ባለሥልጣናት አስታውቀዋል። ባለሥልጣናቱ ጎርፉ ለአስር ዓመት ያልታየ መሆኑን ጠቅሰው ከባድ ዝናብና በጎረቤት ካሜሩን ያለው የላግዶ ግድብ ሞልቶ መፍሰስ አስተዋጽኦ አድርገዋል ብለዋል። እንደ ናይጄሪያ የሰብአዊ ጉዳዮች ሚኒስትር ከሆነ 1.3 ሚሊዮን ዜጎች ከጎጆቸው ተፈናቅለዋል። ሳድያ ፋሩቅ እንዳስጠነቀቁት ከሆነ አምስት ግዛቶች እስከ መጪው ወር መጨረሻ ድረስ በጎርፍ ተጥለቅልቀው ሊቆዩ ይችላሉ። ወደ 340 ሄክታር የእርሻ መሬት በጎርፍ በመታጠቡ የምግብ ስርጭትን ያዛባል የሚል ስጋት ተፈጥሯል። ከፍተኛ የምግብ አምራች የሆኑት የሰሜን ምዕራብና መካከለኛው የናይጄሪያ አካባቢዎች በትጥቅ ግጭት በመታመሳቸው የምግብ ምርትን አስተጓግሏል የናይጄሪያው ፕሬዝደንት የሆኑት መሐሙዱ ቡሃሪ ሁሉም የሚመለከታቸው ወገኖች ነገሮችን ቀደሞ ወደ ነበሩበት ለመመለስ እንዲሰሩ ጥሪ አድርገዋል ሲል የፕሬዝደንቱ ጽሕፈት ቤት መግለጫ ማስታወቁን አሶሲየትድ ፕሬስ ዘግቧል። በትጥቅ ግጭት ምክንያት ሦስት ሚሊዮን ሰዎች በተፈናቀሉበት የሰሜን ናይጄሪያ አካባቢ ጎርፉ የሰብአዊ ቀውሱን አባብሶታል ተብሏል። ሩሲያ ዛሬ ሰኞ የዩክሬን ዋና መዲናን ኪየቭን በሰው አልባ አውሮፕላኖች ደብድባለች። የዛሬው የድሮን ድብደባ የተፈጸመው ባለፈው ሰኞ በመዲናዋ ላይ በርካታ የሚሳይል ድብደባ በተፈጸመ በሳምንቱ መሆኑ ነው ድሮኖቹ ሻሂድ የተባሉ ኢራን ስር መሆናቸውንና ሩሲያ እነዚህን አይነት ድሮኖች ካሚካዚ ለተባለው የጥቃት አይነት የምትጠቀምባቸው መሆኑን የዩክሬን ባለሥልጣናት ተናግረዋል ይህም ድሮኑን በቀጥታ በኢላማው ላይ በማጋጨት የሚፈጸም መሆኑ ታውቋል ምሽቱን በሙሉና ጠዋት ጠላት ሲቪሎችን አሸብረዋል ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በቴሌግራም መልእክት አስተላልፈዋል። የከመካዚ ጥቃቶች በመላው ዩክሬን ተፈጽመዋል። ጠላት ከተሞቻችንን ሊያጠቃ ይችላል፣ ግን አያሸንፍንም ሲሉ አክለዋል። የመዲናዋ ኪቭ ከንቲባ ቪታሊ ክሊችኮ በበኩላቸው ከተመቱት ቦታዎች መካከል የከተማዋ ማዕከል እና ባለፈው ሰኞ የሚሳይል ጥቃት የደረሰበት ቦታ ይገኝበታል ብለዋል። ጥቃቱ በርካታ የመኖሪያ ህንፃዎችን የጎዳ ሲሆን አንድ ለመኖሪያ በማያገለግል ህንፃ ላይ እሳት ፈጥሯል። 18 ሰዎች ከፍርስራሽ ውስጥ ማውጣት መቻሉንና ሁለት ሰዎች አሁንም ከፍርስራሽ ውስጥ እንደሚገኙ ከንቲባው ጨምረው ገልጸዋል። አንድ የዘሌንስኪ ቢሮ ባለስልጣን እንዳሉት ደግሞ በመኖሪያ ህንፃዎች ላይ በተደረገው ድብደባ ሶስት ሰዎች ተገድለዋል። የዩክሬኑ የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ተጨማሪ የአየር መቃወሚያ አቅርቦቶችና ሌሎች መሳሪያዎችን እንዲሰጧቸው የአውሮፓ ህብረትን የውጭ ጉዳይ ምክር ቤት ጠይቀዋል። ኢራንም ላይ ለሩሲያ ድሮን መስጠቷን እንድታቆም ማዕቀብ እንዲጣልባት ጨምሮ ጠይቀዋል። በኪቭ የአሜሪካ ኤምባሲ በሲቪሎች ላይ የተፈጸመውን ጥቃት የተስፋ መቁረጥና የሚወገዝ ድርጊት ሲል ጠርቶታል። ኤምባሲው በትዊተር በላከው መልእክት የዩክሬን ህዝብን ጥንካሬና ችግርን የመቋቋም ችሎታ እናደንቃለን፣ እስከ መጨረሻውም ከእናንተ ጋር እንቆማለን ብሏል። በመጨረሻም አድማጮች በዋጋ መናር የተማረሩ በሺ የሚቆጠሩ ፈረንሳውያን የፓሪስን አውራ ጎዳናዎች ትናንት እሁድ አጨናንቀው ውለዋል። የደሞዝ ጭማሪም ጠይቀዋል። የዘንድሮ የሥነ ጽሑፍ የኖቤል ተሸላሚ አኒ ኤርኖ ከግራ ዘመሙ ላፍራንስ አስሚዝ ፓርቲ መሪ ዣን ሉክ ሚሎሾ ጋር በመሆን ሰልፉን ተቀላቅለዋል። ሰልፉን የጠሩት የላፍራንስ አስሚዝ ፓርቲ መሪ ዣን ሉክ ሚሎሾ መሆናቸው ታውቋል። እዚህ ያለሁት ስለተበሳጨሁ ነው። የተበሳጨሁት ደግሞ ሁሉ ነገር ልክ እየሄደ ባለመሆኑ ነው። የህዝብ አገልግሎቱ መበላሸት፣ በስራ ላይ የሚደርሰው በደል፣ ትርፍ የሚያጋብሱ ወገኖች ታክስ ያለመክፈላቸው ጉዳይ፣ እነዚህ ጉዳዮች ሁሉ አበሳጭተውኛል ነው ብለዋል ናታሊ ሜሪያው የተባሉ የሰልፉ ታዳሚ። መንግስት አይሰማንም፣ ለተወሰኑ ሰዎች ነው የሚያደላው። ይህ መቆም አለበት ሲሉ አክለዋል። ሚሎሾ በፓሪስ ለታደመው ሰልፈኛ ባደረጉት ንግግር የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ደክመዋል፣ አመራሩም ፈረንሳይን ቀውስ ውስጥ እየዶላት ነው ካሉ በኋላ ነገ ማክሰኞ በፈረንሳይ አጠቃላይ አድማ እንዲደረግ ጥሪ አድርገዋል። የትናንቱ ሰልፍ የተጠራው በሀገሪቱ ሸንጎ ከፍተኛ ወቀሳ እያስተናገደና ባለፈው ሰኔ በተደረገ ምርጫ የአብላጫ ወንበሩን ባጣው የማክሮን መንግስት ላይ ጫና ለመፍጠር ነው ተብሏል። ለማክሰኞ የተጠራው የትራንስፖርት አድማ ከደሞዝ ጭማሪው አድማ ጋር ሲደመር ወትሮውንም ያለውን ከፍተኛ የጋዝ እጥረት ሊያባብስ ይችላል ተብሏል። ክቡራትና ክቡራን ለምሽቱ የያዝነው ዜና በዚሁ ተጠናቋል። እስከ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። በእኔ በኩል መልካም ምሽት። አመሰግናለሁ። እንግዲህ ለሰዓቱ የዓለም ዜና። ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ሰኞ ጥቅምት 7 2015 ነው። የዕለቱ የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲዛ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅት ታየ፣ የዌብና ማኅበራዊ የመገናኛ አቀናባሪዎቻችን ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ራብ ማክሊን ነው። በቀጥታ አሁን ቀደም ብዬ በመግቢያ ወደ አስተዋወቅኳችሁና ከቅርብ ሰዓታት በፊት በተሰናዳው ወይም በቀረበው የተባበሩት መንግስታት ዋና ጸሐፊ መግለጫ ላይ ያተኮረ ዘገባ አልሰዳችሁ። በኢትዮጵያ ያለው ሁኔታ ከቁጥጥር ውጪ የሆነና ሁከትና ውድመት እጅግ አሳሳቢ ደረጃ ላይ እየደረሱ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ዛሬ በሰጡት መግለጫ አስታወቁ። በየቀኑ የንጹሐን ዜጎች እየሞቱ ነው ያሉት ዋና ጸሐፊ ውስጣዊ የነበረውን የኢትዮጵያ ግጭት ዓለም አቀፍ ይዘት እየያዘ በመምጣቱ የጸጥታው ምክር ቤትን ጨምሮ ሁሉም አካላት ሊያስቡበት ይገባል ሲሉም ተደምጠዋል። መግለጫውን የተከታተለችው ስመኝሽ የቆየ እንደሚከተለው ታቀርበዋለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በኢትዮጵያ የትግራይ ክልል ግጭት ወቅታዊ ሁኔታ ዙሪያ ዛሬ ለጋዜጠኞች በሰጡት ማብራሪያ በክልሉ ያለው ግጭት እንዲያበቃና የኤርትራ ታጣቂ ኃይሎች ጣልቃ መግባታቸውን አቁመው በአስቸኳይ ከኢትዮጵያ እንዲወጡ ሲሉ ጥሪ አቅርበዋል። ሲቪሊየንስ አር ፔይንግ ሆሪፊክ ፕራይስ ወታደራዊ መፍትሄ የለም። ንጹሐን ዜጎች ዋጋ እየከፈሉ ነው። የመኖሪያ አካባቢዎችን ጨምሮ ያለ ልዩነት የሚደረጉ ጥቃቶች በየቀኑ ብዙ ንጹሐን ሰዎችን እየገደሉና ወሳኝ መሰረተ ልማቶችን እየጎዱ ነው። በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄዎች ምላሽ የሰጡት ጉተሬዥ ውስጣዊ የነበረው የኢትዮጵያ ግጭት የኤርትራ ኃይሎች በመግባታቸው እና በሱዳን ድንበር ያለው ሁኔታም አሳሳቢ በመሆኑ ዓለም አቀፍ ይዞታ እንዲኖረው ማድረጉንና የጸጥታው ምክር ቤትን ጨምሮ ሁሉም አካላት ሊያስቡበት የሚገባ ጉዳይ መሆኑን አመልክተዋል። ዋና ጸሐፊው የተኩስ ማቆም እንዲደረግ እና በአፍሪካ ህብረት አደራዳሪነት በኢትዮጵያ ባለ ባለስልጣናትና በህወሀት ባለስልጣናት መካከል የሰላም ውይይት እንዲካሄድ የተደረገውን ጥሪ ተከትሎ በሰጡት በዚህ ጋዜጣዊ መግለጫ ዳግም ግጭቱ ከመጀመሩ በፊት በትግራይ በአማራና በአፋር ክልል የሚኖሩ 17 ሚሊዮን ሰዎች የምግብና ሌሎች ድጋፎች ያስፈልጓቸው እንደነበር ገልጸው፣ ወደ ትግራይ ይገባ የነበረው እርዳታ ከሰባት ሳምንታት በላይ ለሚሆን ጊዜ መቋረጡን እንዲሁም ለአማራና ለአፋር ክልል የሚደረገው እርዳታም መስተጓጉሉን ተናግረዋል። በነሐሴ ወር እንደገና ጦርነቱ መቀስቀሱን ተከትሎ በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው እንዲሰደዱ ተገደዋል። ብዙዎቹ ደግሞ ለሁለተኛ ጊዜ ነው። እንዲሁም በሴቶች ህጻናትና ወንዶች ላይ የሚፈጸሙ ጾታዊ ጥቃትና ሌሎች የጭካኔ ድርጊቶችን የሚገልጹ አሳሳቢ ድርጊቶችን እየሰማን ነው። ሁሉም ወገኖች በዓለም አቀፉ የሰብአዊነት ሕግ መሰረት ለተጣለባቸው ግዴታ ተገዢ መሆን አለባቸው። ንጹሐን ዜጎች ጥበቃ ሊደረግላቸው ይገባል። ጉተሬሽ በመግለጫቸው ሁሉም ወገኖች የተቸገሩ ሰላማዊ ዜጎች ፈጣንና ያልተደናቀፈ ሰብአዊ እርዳታ እንዲያገኙ መፍቀድና ማመቻቸት አለባቸው ሲሉ ጥሪ ያቀረቡ ሲሆን የኢትዮጵያ ህዝብ የሚገኝበትን ቅዣት ሲሉ የገለጹትን ሁኔታ ለማስቆም የተባበሩት መንግስታት በሁሉም መንገድ ለአፍሪካ ህብረት ድጋፍ ለማድረግ ዝግጁ ነው ብለዋል። ውጤታማ እና ዘላቂ የፖለቲካ ልባት ለማምጣት በአስቸኳይ ንግግሮች መጀመር እንዳለባቸው አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን፣ አመሰግናለሁ። አድማጮች ወደ ዓለም አቀፍ ርዕስ ከመሄዳችን አስቀድሞ ቆየት ብለው የሚቀርቡ አንድ ሁለት ዝግጅቶችን ላስተዋወቅ። በትግራይ ክልል የሚገኙ ሁሉም የአውሮፕላን ጣቢያዎች የፌዴራል ተቋማትን የመቆጣጠር ሀሳብ እንዳለው የኢትዮጵያ መንግስት አስታወቀ። በሌላ በኩል ትግራይ ክልል ውስጥ በተለይ የሽሬ አካባቢ ውጊያው እንዳሳሰባቸው ዓለም አቀፍ አካላት እየገለጹ ነው። በዕለቱ አብይ ርዕስ የሚቀርብ ነው እንደደረሰን እናሰማለን። በሰሜን ኢትዮጵያ ጦርነት የሚደርሰውን ጉዳት ዩናይት ስቴትስ በአፍሪካ ቀንድ ልዩ መልእክተኛዋ የሰላም ውይይት እንዲጀመር ሲሉ ጥሪ አሰምተዋል። የዚህም ዝርዝር እንደ ደረሰ እናቀርባለን። በጣና ፎረም ነው የቀረበው። ተከታዩ ወደ ዓለም አቀፍ ርዕስ የሚወስደን ጉዳይ ነው። በኢራን ፖሊሶች ተይዛ ሳለች ሕይወቷ ባለፈው ሴት ምክንያት የተቀሰቀሰው ቁጣ ሁለተኛ ወሩን ይዟል። ማዕሳ አማኒ እስላማዊ ሪፐብሊኩ እየናጠ ያለው የሰብአዊ መብት እንቅስቃሴ መታያ ወይም መገለጫ ሆናለች። በተመሳሳይ በኢራን የፖለቲካ እስረኞች የሚታሰሩበት እስር ቤት ባለፈው ቅዳሜና እሁድ በእሳት መቀጣጠሉ ታውቋል። ዋይት ሀውስ ተቃዋሚዎችን በመደገፍ ላይ ይገኛል። የአራሽ አራብ ሳዲ ዘገባ ዝርዝሩን ይዟል። ኤደን ገረመው እንደሚከተሎት አቅርበዋለች። በቴራን ኢቭን በተሰኘው እስር ቤት እሳትና ጭስ ይነዳል። እስካሁን ድረስም በኢራን አስፈሪው የፖለቲካ እስረኞች ያሉበት እስር ቤት እንዴት በእሳት ሊያያዝ እንደቻለ ግልጽ የሆነ መረጃ አልወጣም። የእስር ቤቱ እሳት በእስላማዊ ሪፐብሊኩ አመፅ ከተቀጣጠለ በሁለተኛ ወሩ የተከሰተ ነው። ሁሉም ነገር የጀመረው በኢራን የሥነ ምግባር ፖሊስ ቁጥጥር ስር ያለችው የ22 ዓመቷ ማዕሳ አሚኒ ሕይወቷ በማለፉ ነበር። እስላማዊ ሪፐብሊኩ አሚኒ በእስር ቤት ውስጥ ስትወድቅ የሚያሳይ ቪዲዮ ለቋል። ኢራን አሚኒ በልብ ድካም አርፋለች ብትልም ቤተሰቦቿ ግን ለአሜሪካ ድምጽ ፐርሻ ክፍል በሰጡት ቃል ከመታሰሯ በፊት ምንም አይነት የልብ ሕመም የለባትም ሲሉ በማስረዳት ተከራክረዋል። የአሚኒ ሞት በዓለም ዙሪያ ቁጣና ተቃውሞ ሰልፎችን የቀሰቀሰ ሲሆን በቺሊ የሚኖሩ አንዳንድ ኢራናውያን በዛ በሚገኘው የኢራን ኤምባሲ ፊት ለፊት ፓስፖርታቸውን እስከ ማቃጠል ደርሰዋል። ቁጣው የኢራንን ሃይማኖታዊ መንግስት የሚቃወም ዓለም አቀፍ ንቅናቄ መቀስቀሱንም ቀጥሏል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በአርቪንግ ቫሊ የማህበረሰብ ኮሌጅ ባደረጉት ንግግር እንዲህ ብለዋል። ኢራን ዜጎች መሰረታዊ መብታቸውን በመጠቀማቸው ብቻ እየፈጸመች ያለችውን ብጥብጥ ማቆም አለባት። እኔ የውጭ ጉዳይ ፖሊሲን ስሰራ እጅግ ረዥም ዓመታትን አሳልፌያለሁ። የማዕሳ አሚኒን ሞት እንደምታውቁት እኔንም ያስደነገጠና ኢራንን ያነቃ ነው። እንደው በአጭሩ የማይቆምና ረዥም ጊዜ የሚቆይ የሆነ ነገር ቀስቅሷል። በተመሳሳይ የኢራኑ መሪ አያቶላ አሊ ካማኔ አስቀድመው በአሚኒ ሕልፈት ልባቸው መሰበሩን ቢናገሩም አሁን ላይ ግን ዩናይትድ ስቴትስና እስራኤል በእስላማዊ ሪፐብሊክ ውስጥ ጸብ እየዘሩ ነው ሲሉ ከሰዋል። አክለውም ተቃውሞዎች የሀገሪቱን መሰረት አይንዱም ብለዋል። ይሁን እንጂ አንዳንድ ኢራናውያን አሁንም ድረስ የተለያዩ ባለስልጣናት ፎቶዎችን ሲያነዱና የተስፋፋውን አመፅ የሚያሳዩ ቪዲዮዎችን ለአሜሪካ ድምፅ በመላክ ላይ ይገኛሉ። በቅርቡ ከደረሱን ቪዲዮዎች መካከልም በትሄራን ጣሪያዎች ላይ በዋና መሪው አያቶላ ላይ ተቃውሞን የሚያሰሙ ሞት ላምባገነን የሚል የሰዎች ጩኸት ይሰማል። በነደደው ኢቭን በተሰኘው እስር ቤት ውስጥ የታሰሩ አንዳንድ ሰዎች የምዕራባውያን ግንኙነት ያላቸውና የሁለት ሀገር ዜግነት ያላቸው ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከስዊዘርላንድ አጋሮቹ ጋር በመሆን የእነዚህ እስረኞች መለቀቅ ላይ እየሰራሁ ነው ብሏል። ኤደንን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችንን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ብዬ ያስተዋወቅኳቸው የዕለቱ አብይና ሌሎች ዘገባዎች እንደደረሱ እናቀርባለን። አሁን ወደ ሳምንታዊው ሐኪሞን ይጠይቁ ነው መወስዳችሁ። ሐኪሞን ይጠይቁ ለምሽቱ የብዙዎች ፈተና በሆነ ምናልባትም ቀለል ተደርጎ በሚታይ ችግር ላይ ያተኩራል። በተለያዩ ጊዜያት የዚህን ችግር ወይም የዚህን ፈተና የተመለከቱ ጥያቄዎች ከአድማጮች ተመልካቾች ይደርሱናል። ዛሬም በተከታታይ ከበርካታ አድማጮች የደረሰን ነው። እንቅልፍ ማጣትን ይመለከታል። እንቅልፍ ማጣት በተለይም የሚያስከትላቸውን በጤና ላይ የሚያደርሳቸው ችግሮች ነው የሚመለከተው። ዶክተር አሰፋ ጀጃው መኮንን የፕሮግራማችን የዘወትር ተሳታፊ ሙያዊ ትንታኔ በመስጠት የሚታወቁ ናቸው። በዚህ በዩናይት ስቴትስ በእንቅልፍና ጽኑ ሕሙማን ልዩ ሐኪም ናቸው። እንቅልፍ ማጣት አንድ ቀን ሲጎድል ሁለት ሲል፣ ወይንም በርከት ያሉ ቀናት ተደጋግሞ የሚደርስ ከሆነ ምን ይሁን የሚያስከትለው ወደዚያው እናምራ። ስራ ሰፋ ጅጃው መኮንን በቅድሚያ ለጊዜው አመሰግናለሁ። እግዚአብሔር ስትልኝ አመሰግናለሁ። እንቅልፍ እጦትና ጣጣዎቹን የሚመለከት ነው። እንቅልፍ ማጣቱ በምን ሊመጣ ይችላል የሚለው ምናልባትም እንደየግለሰቦቹ ችግር ሊለያይ ይችላል። ነገር ግን የእንቅልፍ እጦት ከተፈጠረ አንድ ሰው በአማካይ በጤናማ ሁኔታ መተኛት ከሚችለው በታች ከተኛ ምን ይከተላል ነው የአድማጫችን ጥያቄ። ከሰው ሰው መለያየቱም ይነሳል። ለመሆኑ በሕክምናው አይን ጤናማ የሚባለው የእንቅልፍ ሰዓት ምን ያህል ይሆን? መቼ ነው አንድ ሰው በቂ እንቅልፍ አግኝቷል የሚባለው? መሰረቱን እናስቀምጥ ዶክተር አሰፋ። እሺ ለአዋቂዎች ተመጣጣኝ ነው የሚባለው እንቅልፍ ስምንት ሰዓት ነው። በጣም ጥቂት ሰዎች ከስምንት ሰዓት በላይ ያስፈልጋቸዋል። ከዛ ደግሞ ሌላ ጥቂት ሰዎች ከሰባት በታች ይችላሉ። ለአብዛኛው ህዝብ ግን ስምንት ሰዓት በቀን ነው። ይሄ ስምንት ሰዓት እንግዲህ የተኛው ችግር የሌለበት እንቅልፍ ነው ተብሎ ስታሰብ ነው። መልካም። በጤናም ችግር ይሁን በሌላ አንድ ሰው ጤናማ የሚባለውን ስምንቱን ሰዓታት የእንቅልፍ ጊዜ ማግኘት ካልቻለ ጥሩ እንቅልፍ ተኝቶ ካልተነሳ እና ከተደጋገመ ከድካምና ከተለመደው ስሜት መዘበራረቅ ውጪ ምን አይነት ተጨባጭ ችግሮች ያስከትል ይሆን? ዶክተር አሰፋ የእንቅልፍ ማጣት በዓለማችን አንዱ ትልቅ ችግር ከምንለው ውስጥ ነው። የአጭር ጊዜና የረዥም ጊዜ ችግሮች ነው የሚያመጣው። ምክንያቱም እንቅልፍ ማታ ላይ አእምሯችን የተጠራቀመውን መርዛማ ነገሩን የሚያጸዳበት አእምሯችን የሚታጠብበት ጊዜ ነው። ለምሳሌ አንድ ሰው እንቅልፉን በአንድ ቀን ወደ አራት ሰዓት ብንቀንስበት ማታ አይምሮ ላይ ሊጸዱ የሚችሉት በተለይ አሚሎይድ የምንላቸው ተጠራቅመው የአይምሮን ነርቭ ሊጎዱ የሚችሉ ኬሚካሎች በአንድ ቀን እንኳን ከፍ ይላሉ። በተደጋጋሚ ይሄ በሚደረግበት ጊዜ እንቅልፍ ያጠረ ጊዜ አንደኛ ዘምላለ ለአይምሮ በሽታ ለሙድ ዲፕሬሽን ሊሆን ይችላል፣ ለአንግዛይቲ የምንለው በሽታ ሊሆን ይችላል፣ ጭንቀት ወደዛ ይልካል። ሁለተኛ የማስታወስ ችሎታ መጎዳት ነው። እና በአጠቃላይ እያነሰ ሲመጣ እንክልስ የአእምሮ ሳይዝም ራሱ ይቀንሳል። ስለዚህ ሊመለስ የማይችል የነርቭ ጉዳትና ና የአእምሮ ጉዳት ያደርሳል የአንጎል መጠንም ሊቀንስ ይችላል ነው ያሉት ዶክተር አሰፋ ሊቀንስ ይችላል። ለመሆኑ ይህን ሁኔታ የሚከስተው ምንድን ነው? ዶክተር አሰፋ ለዚህ የሚያበቃውን መንስኤ አስመልክቶ በጥናት የተደረሰበት የሚታወቅ ነገር ይኖር ይሆን? እንግዲህ አንዱ እንቅልፍ እራሱ ኖርማል እንቅልፍ ልዩ አይነት ልክ ደማችን ላይ የደም መዘዋወር እንዳለ አእምሯችን ላይ ደግሞ የመዘዋወሪያ ሲስተም አለ። ያ ፈሳሹ እየዞረ አእምሮን የሚያጸዳበት ነው። ያ ደግሞ በእንቅልፍ ጊዜና ኖርማል በሆኑ እንቅልፎች ላይ ነው የሚሰራው። ያ ባጠረ ቁጥር ያ ኬሚካል አእምሯችን ላይ ተለድፎ ስለሚቀር ነርቡን ይጎዳዋል። የነሩ መሞት ደግሞ እንግዲህ የአእምሮ ሳይዝ እየቀነሰ ይመጣል። ይሄ በፋንክሽናል ማራይ በሚባሉ የብሬን ሳይዝ እና የብሬን ፋንክሽን በሚያጠኑ ጥናቶች ላይ የተረጋገጠ ነው። እንዲያውም አንዱ ወደፊት የሰውን ልጅ አእምሮ እንዳይጎዳ ለማድረግ ኖርማል ስሊፕ ነው፣ ጤናማ እንቅልፍ ማግኘት ነው አንዱ መንገድ። ትክክል ነው። አዎ። ሁለተኛ፣ እንቅልፍ በተደጋጋሚ ባሳጠርን ቁጥር ሰውነታችን ኮርቲዞል የምንለው የስትረስ ጊዜ የምናመነጨው ሆርሞን ከፍ ይላል። ያ እንግዲህ የደም ስኳራችን ከፍ እንዲል ያደርጋል። እንዲያውም በተጠኑ ጥናቶች ኖርማል የሆኑ ልጆችን ወስዶ እንቅልፋቸውን አራት ሰዓት ብቻ እንዲሆን በተደጋጋሚ ለአስር ቀን ቢደረጉ እነዚህ ልጆች ስኳር በሽታ የያዘው ሰው አይነት የደም ቴስት ነው የሚኖራቸው። የግድ ስኳር በሽታው ሳይኖር እንኳን ያን አይነት ሁኔታ ይፈጠራል ነው የሚለው። ይፈጠራል አዎ። እና ደግሞ እንቅልፋቸው እንደገና ወደ ኖርማል ሲመለስ ይመለሳል። እንግዲህ ለእኛ ግን በአብዛኛው ታዋቂ ለሆኑ ሰዎች በተደጋጋሚ አጭር እንቅልፍ በሚተኙበት ጊዜ ስኳራቸው ከፍ እያለ ይሄዳል። ክብደታቸው እየጨመረ ይሄዳል። ክብደታቸው እየጨመረ የሚሄድበት ምክንያት ሰውነታችን ማቃጠል ያቅተዋል። ምክንያቱም የስትረስ ሆርሞን የምንለው ኮርቲዞል የምንለው ከፍ እያለ ይሄዳል። እንዲያውም ለምሳሌ በጃፓን ሀገር የመጀመሪያው የስኳር በሽታ መከላከል ኖርማል የሆነ እንቅልፍ መተኛት ነው። ምክንያቱም ጃፓኖች የስኳር በሽታ ከፍ እያለ ሄደባቸው ምክንያት ከእንቅልፍ ማጠር ምክንያት መሆኑ ተረጋግጧል። ይሄ ሶስተኛው የደም ግፊት ከፍ ማለት ነው። አጭር እንቅልፍ ደም ግፊትን ከፍ ያደርጋል። አጭር እንቅልፍ ኦቨርኦል ካርዲቫስኪላር ዴዝ ምንለው አጠቃላይ ሰዎች ምን ያህል ጊዜ ተኝተው ነው በልብ ምክንያት ሊሞቱ የቻሉት የሚለው ሲታይ አጭር እንቅልፍ ህይወትን እንደሚያሳጥር በልብ በሽታ ምክንያት ህይወት እንዲጠፋ እንደሚያደርግ የተረጋገጠ ነው። ስምንት ሰዓት የሚገባውን እንቅልፍ አለመተኛት እና አንድ ሰው እንቅልፎን በሚያሳጥርበት ጊዜ እና እንደዚህ እያሉ ጉዳቶቹ፣ ለምሳሌ የመኪና አደጋን ብንወስድ አጭር እንቅልፍ የተኙ ሰዎች ሰባት ጊዜ ነው ከሌላው ኖርማል እንቅልፍ ከሚተኙ ሰዎች የበለጠ ለአደጋ የሚጋለጡት። ስራ ቦታ ላይ የሚደርሱ አደጋዎች እንቅልፍ ከማጣት ጋር መያዙ ናቸው። ክብደት አንዱ ትልቁ እንግዲህ ውፍረት፣ የዓለምም ችግር እና አንዱ የእንቅልፍ መጠን በሰዓት መቀነስ ነው። ለዚህ ምክንያቱ ይሄም ሜታቦሊዝም የምንለውን ስለሚቀንስ ነው። እንደሚነግሩን ምናልባትም ተዘርዝረው ያላለቁ ፍጹም ተፈጥሯዊ የሚመስለውን ሁላችንም የምንፈልገውንና በየዕለቱም የምናደርገውን በቂ እንቅልፍ በማጣት ብቻ መከተላቸውን ገልጸዋል። አንድ ሰው ለምን በቂ እንቅልፍ አጣ የሚለውን ጥያቄ እንድናነሳ ይጠይቃልና በሁለት ከፍለን ለዛሬ መንደርድሪያውን ብናነሳ በአንድ በኩል መተኛት እምቢ ብሏቸው ወይም እንቅልፍ አልወስድ ብሏቸው ሳይሆን፣ በስራ ምክንያት፣ ሌሎች የግል ሁኔታዎች ተጨምረው በቂ እንቅልፍ ለራሳቸው ያልፈቀዱ ሰዎች ምን እንዲያስቡ ይፈልጋሉ። እንግዲህ የላይፍ ስታይል ለውጥ፣ ቅልፍ ባለመተኛት፣ አጭር ጊዜ በመተኛት እንደው ቀኑን በሙሉ በስራ ላይ በትጋት አሳልፋለሁ የሚሉ ብዙ ሰዎች እሰማለሁ። እኔ ያ ግን ትክክል አይደለም። ምክንያቱም በአጭር ጊዜም በረዥም ጊዜም የተደረጉ ጥናቶች እንቅልፍ ተኝቶና እንቅልፍ ሳይተኛ የሚሰራ ሰው በስታንፈርድ ዩኒቨርሲቲም ተጠንቷል። ይሄ ውጤቱ የሚያምርለት መደበኛ እንቅልፉን ተኝቶ የሰራ ሰው ነው። እና ፐርሴፕሽን ምኛ እንግዲህ በህብረተሰባችን አለ መተኛትን ወይ እንቅልፍን ምንድን ነው ጥቅሙ የሚለውን ዝቅ አድርጎ ከማየት የሚመጣ ነው እንጂ ዋናው ነገር መደበኛና ጥሩ እንቅልፍ መተኛት ለረዥምና ለጤነኛ እድሜ አስፈላጊ መሆኑን መገንዘብ የግድ ያስፈል የሚያከራክር አይደለም ነው የሚሉን አይደለም። ለምሳሌ ለክርክር ያህል በተናጥል የሚታይ የአንድ ሰው ጠባይና፣ የአንድ ሰው አጋጣሚ፣ የአንድ ሰው ተፈጥሮ ከሆነም ይለዩልናል። የግለሰቡን ሁኔታና ጠቅላላ የጤና ሁኔታ ሳያዩ ዝርዝሩን ማወቅ እንደሚያዳግት ይገባኛል። ነገር ግን ይህ ሰው በጣም በስራው ትጋት የሚታወቅ አብዛኛውን የቀዱን ሰዓታት በስራ ላይ በቀለጠፈ የአእምሮም የአካል እንቅስቃሴም በሚጠይቅ ስራ ውስጥ የሚያልፍ ሰው ለረዥም አመታት ይሄ እንደው የተናጥል ሁኔታ ተደርጎ ሊታይ ይችላል። በረጅም ጊዜ ውስጥ ጣጣ ሊያመጣበት ይችላል። ምንድን ነው የሚታየው? ሁለት አይነት አለ። በተፈጥሮ አጭርና ረዥም የሚተኙ ሰዎች አሉ። በጣም ትንሽ ናቸው፣ ግን ሾርት ስሊፐርስ ሎንግ ስሊፐርስ እንላቸዋለን። እነሱ የተወሰኑ ናቸው። በጂን ናቸው። በቤተሰብም ሊሄድ ይችላል። በዘር የሚተላለፍ በዘር ግንድ የሚመጣ ከቤተሰብ የሚወረስ እያሉን ነው። ልክ ነው። ይሄም ጥናቱም ተደርጓል እና አጭር የሚተኙ በአጭር ጊዜ እንቅልፍ ምንም ችግር ሳይኖርባቸው የሚኖሩ ሰዎች እንዳሉ ይታወቃል። ግን ቁጥራቸው ትንሽ ነው። ልክ እንደዛውም በተፈጥሮ ብቻ ዘጠኝ ሰዓት እንቅልፍ የሚያስፈልጋቸው ሰዎች አሉ። ግዴታ እንደው ጤነኛ ያልሆነ እንቅልፍ ነው ማለት አይደለም። የህብረተሰቡን በሙሉ በምናይበት ጊዜ ግን ከአምስት ፐርሰንት በታች ናቸው እነዚህ ሰዎች። ስለዚህ አብዛኛው ህዝብ አሁንም ስምንት ሰዓት እንቅልፍ የሚያስፈልገው ነው። የእንቅልፍ ማጣት ጉዳይ ብዙ እንደሚያነጋግር የሚያስከትለውን ጣጣ ከምናስበው ላይ መሆኑን ዶክተር አሰፋ ዘርዝረዋል። ለዚህ የሚዳረጉ ችግሮች ምንድናቸው? መፍትሄዎቹስ? ሕክምና አላቸው ወይ? አውቀን ወይም በቸልተኝነት ወይም ራሳችን በስራ በመጠመድ ከሚገጥሙን ባሻገር ማለት ነው። እነኝን የሚመለከተውም በሚቀጥለው ፕሮግራማችን እናያለን። አሁን በቀጥታ ወደ እለቱ አቢይ ርዕስ ነው የምወስዳችሁ። በትግራይ ክልል የሚገኙ ሁሉም የአውሮፕላን ጣቢያዎችና ሌሎች የፌዴራል ተቋማትን የመቆጣጠር ሀሳብ እንዳለው የኢትዮጵያ መንግስት አስታውቋል። በሌላ በኩል ትግራይ ክልል ውስጥ በተለይ ሽሬ አካባቢ ውጊያን እንዳሳሰባቸው አለም አቀፍ አካላት እየገለጹ ነው ተኩስ በአስቸኳይ እንዲቆም ዩናይትድ ስቴትስና የአፍሪካ ህብረት እየጠየቁ ሲሆን ህወሓት ጥሪውን እንደሚቀበል አመልክቷል። መንግስቱ በአፍሪካ ህብረት አማካኝነት ለሚካሄድ የሰላም ውይይት ዝግጅት ዝግጁ መሆኑን ቢገልጽም ተኩስ ስለማቆም ግን እስካሁን የተባለ ነገር የለም። ኬኔዲ አባተ ዝርዝሩን ይዟል። ካገረሸ ሁለት ወር ሊሞላው የተቃረበውን የሰሜን ኢትዮጵያ ጦርነት በማስመልከት ከረጅም ጊዜ ዝምታ በኋላ መግለጫ የሰጠው የኢትዮጵያ መንግስት የአገሪቱን ሉዓላዊነትና የግዛት አንድነት ለማስከበር እየወሰድኩት ነው ያለውን እርምጃ መቀጠል የግድ አስፈላጊ ነው ብሏል። ህወሓትን ታሪካዊ ጠላቶች ሲል ከጠራቸው የውጭ ኃይሎች ጋር በመመሳጠር የከሰሰው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ፌዴራሉ መንግስት ትግራይ ክልል ውስጥ የሚገኙ ሁሉንም የአውሮፕላን ጣቢያዎችን የፌዴራል ታላላቅ መሰረተ ልማት ተቋማትን ባ አፋጣኝ መቆጣጠርና መጠበቅ አለበት ብሏል። እንደ ምክንያትም የአገሪቱን ሉዓላዊነትና የግዛት አንድነት በተለይም የአየር ክልልን ደህንነት የማስከበር ግዴታ አለብኝ ሲል ያከለ ሲሆን እርምጃው ሰብአዊ እርዳታን ማድረስን ለማሳለጥ እንደሚረዳው አመልክቷል። በሌላ በኩል ደግሞ ዩናይትድ ስቴትስን ጨምሮ የተለያዩ ዓለም አቀፍ አካላት ባለፉት ሶስት ቀናት ባወጧቸው መግለጫዎች ትግራይ ክልል ውስጥ በተለይም ሽሬ አካባቢ እየተካሄደ ያለው ውጊያ እንዳሳሰባቸው ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንተ አንቶኒ ብሊንከን ባወጡት መልእክት በሰሜን ኢትዮጵያ በተለይ ደግሞ በሽሬ ዙሪያ እየተባባሰ ያለውን ግጭት፣ የህይወት መጥፋት፣ ሲቪሎችን መደዳውን ኢላማ ማድረግንና የሚደርሰውን ውድመት በተመለከተ የሚወጡ ሪፖርቶች ዩናይትድ ስቴትስን በጣም አሳስቧታል ብለዋል። የኢትዮጵያና የኤርትራ መከላከያ ሰራዊቶች በጋራ የሚያካሂዱትን ወታደራዊ ጥቃት በአስቸኳይ እንዲያቆሙና ኤርትራ ጦሯን ከሰሜን ኢትዮጵያ እንድታስወጣ እንጠይቃለን ሲሉም አክለዋል። ህወሀትም የትንኮሳ እንቅስቃሴዎችን እንዲያቆም እንጠይቃለን ቃለን ያሉት ብሊንከን ህወሀት ባለፈው ነሐሴ 18 በአማራ ክልል ቆቦ አካባቢ የወሰደውን እርምጃ ተከትሎ የተፈጠረው ውጊያ ለግጭቱ መቀስቀስ አስተዋጽኦ ያበረከተ ሲሆን ይህም የእልቂትና ተጨማሪ የሰብአዊ መብቶች ረገጣ ተጋላጭነትን በከፍተኛ መጠን ጨምሯል ብለዋል። የኢትዮጵያ መንግስትና ህወሀት ሁሉንም ግጭቶች በአስቸኳይ እንዲያቆሙና በአፍሪካ ህብረት መሪነት በሚካሄደው የሰላም ድርድር ላይ በቁርጠኝነት እንዲሳተፉ ሲሉም በድጋሚ ጥሪ አቅርበዋል። ዩናይትድ ስቴትስ በተቻላት ፍጥነት የሰላም ንግግሮችን ለማደራጀትና ለማሸማገል ከአፍሪካ ህብረት ከኬንያና ከደቡብ አፍሪካ መንግስታት እንዲሁም ከሌሎች ዓለም አቀፍና አህጉራዊ አጋሮች ጋር እንደምትሰራም የውጭ ጉዳይ ሚኒስትሩ ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀመትም ባወጡት መግለጫ በትግራይ ክልል እየተባባሰ ነው ያሉት ግጭት እንዳሳሰባቸው ገልጸው ያለምንም ቅድመ ሁኔታና በአስቸኳይ የተኩስ አቁም ስምምነት ላይ እንዲደረስ፣ ሰብአዊ አገልግሎቶችም ፈጥነው እንዲጀመሩ ጥሪ አቅርበዋል። ሁለቱ አካላት ደቡብ አፍሪካ ውስጥ ፊት ለፊት ተገናኝተው ለመነጋገር በገቡት ቃል መሰረት ለውይይት ያላቸውን ቁርጠኝነት በድጋሚ ሊያረጋግጡ ይገባል ሲሉም አሳስበዋል። ህወሓት ይህን በህብረቱ ኮሚሽን ሊቀመንበር የቀረበውን የአስቸኳይ ተኩስ አቁም ጥሪ እንደሚቀበል አስታውቋል። ከህብረቱ በተጨማሪ ዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅት እና የአውሮፓ ህብረትም መሰል ጥሪ ማቅረባቸውን ያስታወሰው ህወሓት የተኩስ አቁም ስምምነቱን ተግባራዊ ለማድረግ የተወሰደ እርምጃ ግን የለም በማለት ትናንት ባወጣው የተካሄደው መግለጫ ቅሬታውን ገልጿል። ክልሉ ውስጥ እየተካሄደ ባለው ውጊያ ምክንያት ሰብአዊ ቀውስ እየተባባሰ ይገኛል ያለው ህወሀት የግጭት ማቆም ስምምነት ላይ ካልተደረሰ ችግሩ ይበልጥ ያይላል ሲል አመልክቷል። ህወሀት አክሎም ግጭት በአስቸኳይ ለማቆም ዝግጁ መሆኑን አስታውቆ ይህ እንዲሳካ ኤርትራ ጦሯን እንድታስወጣ፣ የኢትዮጵያ መንግስት ወደ ድርድር ጠረጴዛ እንዲቀርብ ግፊት በማድረግ ዓለም አቀፉ ማህበረሰብ ተጨባጭ እርምጃ ሊወስድ ይገባል ብሏል። አሁን ለተፈጠረው ችግር ሁሉ ብቸኛው ተጠያቂ ህወሀት ነው ያለው የኢትዮጵያ መንግስት በበኩሉ ሆኖም በአፍሪካ ህብረት አማካኝነት ለሚካሄደው የሰላም ውይይት ዝግጁ ነኝ ብሏል። የተኩስ መቆም ስምምነትን በተመለከተ ግን በመግለጫው አላነሳም። በአፍሪካ ህብረት መሪነት በደቡብ አፍሪካ ውስጥ ሊካሄድ ታቅዶ በነበረው የሰላም ንግግር ላይ ለመሳተፍ ሁለቱ አካላት ፈቃደኝነታቸውን ገልጸው የነበረ ቢሆንም በሎጂስቲክስ እና ቴክኒካዊ ምክንያቶች ንግግሩ ላልተወሰነ ጊዜ መራዘሙ መገለጹ ይታወቃል። ከሰሞኑ ውጊያው እየተባባሰ መሆኑን የሚያመለክቱ የተለያዩ ሪፖርቶችን ተከትሎ ታዲያ ዓለም አቀፍ አካላት ባወጧቸው መግለጫዎች ግጭቱ እንዲቆምና ንግግር እንዲጀመር የሚያደርጉትን ጥሪ አጠናክረው ቀጥለዋል። እንደ ዩናይትድ ስቴትስ እና የአፍሪካ ህብረት ሁሉ የተባበሩት መንግስታት ድርጅትም መሰል የተኩስ ማቆምና የሰላም ውይይት ጥሪ አቅርበዋል። የአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይ ጆሴፍ ቦሬል ባወጡት ትዊት ሽሬ ላይ ሲቪሎችን ኢላማ ማድረግን ጨምሮ ግጭት ስለመቀጠሉ በሚወጡ ሪፖርቶች በጣም ደንግጫለሁ ብለዋል። በተጨማሪም እውነተኛ የ የሰላም ጥረት ማለት ወታደራዊ ጥቃቶችን ማባባስ ወይም ግጭት ቀስቃሽ መሆን አይደለም ያሉት ቦሬል ዓለም አቀፍ ህግን ማክበር የአማራጭ ጉዳይ አይደለም ሲሉ አሳስበዋል። የሁሉም ግዴታ ነው ብለዋል ቦሬል። የኢትዮጵያ መንግስት በዛሬው መግለጫው የኢትዮጵያ መከላከያ ሰራዊት በዓለም አቀፍ የሰብዕና ህጎች በጽኑ የሚገዛ ነው ካለ በኋላ ሲቪሎች እንዳይጎዱ በሚል በከተሞች ውስጥ ጦርነት እንዳይደረግ ሰራዊቱ ጥንቃቄ እያደረገ ይገኛል ብሏል። ይህንን ለመፈጸምም ለሁሉም ተዋጊ አህዶች ጥብቅ ጥያቄ መመሪያ ተላልፏል ሲልም ገልጿል። ህወሀት በበኩሉ የኢትዮጵያና የኤርትራ ኃይሎች ሆን ብለው ሲቪሎችን ኢላማ ያደረጉ የአየርና የከባድ መሳሪያ ጥቃቶችን እየፈጸሙ ነው ሲል አመልክቷል። ይህን ክስ በተደጋጋሚ ያጣጣለው የኢትዮጵያ መንግስት ህወሀት ሲቪሎችን እንደ ጋሻ የመጠቀምና ሲቪል ተቋማትን ለወታደራዊ ሰፈርነት የማዋል የቆየ ልማድ አለው ያለ ሲሆን፣ ህዝቡና የእርዳታ ሰራተኞች ከህወሀት ወታደራዊ ተቋማት እንዲርቁ አሳስቧል። የሰብአዊ አቅርቦትና አገልግሎቶች ሰራተኞችን በ በጦርነቱ እየተጎዱ መሆናቸው እየተገለጸ ነው። ዓለም አቀፍ የነፍስ አድን ወይም ሬስኪው ኮሚቴ የሚባለው የሰብአዊ አገልግሎት ቡድን ባለፈው አርብ ጥቅምት አራት ሽሬ ከተማ ውስጥ ለሴቶች እና ለህጻናት አፋጣኝ ሰብአዊ እርዳታ ሲያደርግ የነበረ አንድ ባልደረባችን ሲገደል፣ ሌላ አንድ የድርጅቱ ሰራተኛ ደግሞ ቆስሏል ብሏል። የእርዳታ ሰራተኞችን ጨምሮ በሲቪሎች ላይ ለሚደርሰው ማንኛውም ጉዳት ሐዘኔን እገልጣለሁ ያለው የኢትዮጵያ መንግስት ጉዳቶች ከደረሱ እንደሚያጣራና በግኝቱ ላይ ተመስርቶ ምላሽ እንደሚሰጥ ገልጿል። መንግስት በሚቆጣጠራቸው አካባቢዎች ሰብዓዊ እርዳታ በተሻለ መንገድ እንዲቀርብና የእርዳታ ሰራተኞች ደህንነት እንዲጠበቅ ከእርዳታ ድርጅቶች ጋር አብሮ ለመስራት ዝግጁ ነው ሲል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። ጦርነቱ ስለሚገኝበት ሁኔታ ግን መንግስት በዛሬው መግለጫው በግልጽ ያለው ነገር የለም። ተጨማሪ ማብራሪያ ለማግኘት ያደረግነው ጥረትም ለጊዜው አልተሳካም። ኤርትራ ከሰሜን ኢትዮጵያ ጦሯን እንድታስወጣ የሚል ጥሪ በተለያዩ አካላት መቅረቡን ቢቀጥልም ከዚህ ቀደም ውንጀላውን ያስተባበለችው አስመራ ለአሁኑ ክስ ምላሽ አልሰጠችም። ሆኖም የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ባለፈው ሳምንት ውስጥ ትዊት ሲያደርጉ የአንዳንድ ኃይሎች የተዛቡ ትርክቶች በጣም አስደንጋጭ ናቸው ማለታቸው ይታወሳል። በዓለም አቀፍ ሰላምና ደህንነት ላይ ከባድ መዘዝ የሚያስከትል ቢሆንም በአንዳንድ ቀጠናዎች ላይ ጦርነትንና ግጭትን ይቀሰቅሳሉ፣ በሌሎች ቦታዎች ላይ ደግሞ ራስን የመከላከል ህጋዊ እርምጃዎችን ኮስተር ብለው ያወግዛሉ ሲሉም ሚኒስትሩ በትዊተ ቸው ተችተዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አመሰግናለሁ ኬኔዲ። አድማጮች፣ አሁን ደግሞ ቀደም ብዬ ወደ አስተዋወቅኩት ሌላ ዘገባ ልውሰዳችሁ ወደ ጣና ፎረም በሰሜን ኢትዮጵያ ጦርነት የሚደርሰው ጉዳት እንዲያበቃና የሰላም ውይይት እንዲጀመር የዩናይት ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር አቀረቡ። አገራቸው በአፍሪካ ሕብረት የሚመራው የሰላም ሂደት እንዲጀመር ለማገዝ እየሰራች መሆኑንም ልዩ መልእክተኛው በባህር ዳር ከተማ በተካሄደው በጣና ፎረም የውይይት መድረክ ላይ ባደረጉት ገለጻ አብራርተዋል። በዚህ በጣና ፎረም መድረክ ላይ ለመሳተፍ ባህር ዳር የነበሩት የሱዳን ሉዓላዊ የሽግግር ምክር ቤት ፕሬዚዳንት አብዱል ፈታህ አልቡርሃን ደግሞ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር የጎንዮሽ ውይይት ማድረጋቸው ታውቋል። አስቴር ምስጋናው ዘግባበታለች። ለሶስት ቀናት በባህር ዳር ከተማ የተካሄደው አስረኛው የጣና ፎረም እንዳለፉት አመታት ሁሉ የተለያዩ ተሳታፊዎች የተገኙበት፣ በቀረቡ መነሻ ሀሳቦች ዙሪያም ውይይት የተካሄደበት ነበር። በፎረሙ የትናንትና ውሎ ገለጻ ካደረጉት አንዱ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ነበሩ። ገለጻቸውን የጀመሩት ታዲያ በሰሜን ኢትዮጵያ እየተካሄደ ያለው ጦርነት እያስከተለ ነው ያሉትን ጉዳት በማስታወስ ነው። Beautiful view, comfortable, and yet in this region, not too far away, there's violence that's causing untold suffering. እኛ እዚህ ውብ በሆነችው ባህር ዳር ምቹ በሆነና ማራኪ እይታ ባለው ቦታ ተቀምጠናል። ነገር ግን በዚህ ክልል ካለንበት ብዙም በማይርቅ ስፍራ በቃላት ሊገለጽ የማይችል ስቃይ፣ ሞት፣ የንብረት ውድመት እያስከተለ ያለ ግጭት አለ። ሴቶች፣ ወንዶችና ህጻናት እየሞቱ ነው። እያንዳንዳችን በዚህ የተገኘን ሰዎች ሁላችንም በጋራ የሰላምና የጸጥታ ችግሮችን እንዴት መፍታት እንደምንችል እየተመለከትን እንደሆነ አውቃለሁ። ለሰሜን ኢትዮጵያው ጦርነት ሰላማዊ እልባት ለማስገኘት ሀገራቸው በያዘችው ጥረት መሰረት ወደ ኢትዮጵያ እንደመጡ የተገለጸው ማይክ ሀመር የአሁኑ ጉዟቸው አራተኛ እንደሆነ ጠቁመዋል። በተለይ በዚህኛው ዙር ጉዞ ወደ ኢትዮጵያ የመጡት በህወሀትና በፌዴራል መንግስቱ ኃይሎች መካከል የሚካሄደው ጦርነት በተለያዩ ግንባሮች ተባብሶ መቀጠሉ እየተነገረ ባለበት ወቅት ነው። ይህንኑ ተከትሎም የተለያዩ ዓለም አቀፍ አካላት ጦርነቱ እንዲቆምና ግጭቱ በሰላማዊ መንገድ እንዲፈታ የሚጠይቁ መግለጫዎች ሰዎች አውጥተዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ የኢትዮጵያ መንግስትና ህወሀት ጦርነቱን አቁመው በአፍሪካ ህብረት መሪነት ሊካሄድ በታቀደው የሰላም ውይይት እንዲሳተፉ ጠይቋል። ልዩ ልኡኩ ማይክ ሀመርም ይህንኑ የሀገራቸውን ጥሪ ነው ያንጸባረቁት። ፕሬዚደንት ባይደን ለተባበሩት መንግስታት ባደረጉት ንግግር ዩናይትድ ስቴትስ በኢትዮጵያ ዘላቂ ሰላም ለማምጣት በአፍሪካ ህብረት የሚመራን የሰላም ሂደት ትደግፋለች ሲሉ በግልጽ መናገራቸውን ሰምታችኋል። ዩናይትድ ስቴትስ በኢትዮጵያ ላይ የምትከተለው ፖሊሲ የአገሪቱን አንድነት፣ ሉዓላዊነትና የግዛት አንድነት መደገፍ ነው። በዛ መንፈስ መሰረት ዘላቂ ሰላም ለማምጣት እንደዚሁም ለሁሉም የኢትዮጵያ ህዝቦች ብልጽግናና ደህንነት ለማምጣት የምታደርጉትን የጋራ ጥረት ለመደገፍ የምንችለውን ሁሉ ማድረጋችንን እንቀጥላለን። አስረኛው የጣና ፎረም መድረክ አንዳንድ የጎረቤት ሀገራት መሪዎች፣ የአፍሪካ ህብረት የስራ ኃላፊዎች፣ ዲፕሎማቶች ና ምሁራን የተሳተፉበት ነው። በፎረሙ ለመሳተፍ ባህር ዳር የነበሩት የሱዳኑ ሉዓላዊ የሽግግር ምክር ቤት ፕሬዝዳንት አብዱልፈታህ አልቡሃራን ታዲያ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋል። በኢትዮጵያ ና በሱዳን መካከል የድንበር ውዝግብ ና መወነጃጀል ጎልቶ መሰማት ከጀመረበት ካለፈው አንድ ዓመት ወዲህ አልቦሃራን ወደ ኢትዮጵያ ሲመጡ የመጀመሪያው ነው። ሁለቱ መሪዎች በሁለትዮሽና አካባቢያዊ ጉዳዮች ላይ መነጋገራቸውን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አመልክተዋል። የሱዳን የመገናኛ ብዙሃን በበኩላቸው ሁለቱ መሪዎች የድንበር ውዝግቡንና የኢትዮጵያን የህዳሴ ግድብ በተመለከተ መነጋገራቸውን ዘግበዋል። የጣና ፎረም የተለያዩ ሀሳቦች የሚንሸራሸሩበት መድረክ ከመሆኑ አልፎም የሚታዩ ውጤቶች ያመጣ ጭምር መሆኑን ተሳታፊዎቹ ተናግረዋል። ከሀገራዊ የምክክር ኮሚሽነሮች አንዱ ዶክተር ዮናስ አዳዬ የሰላምና ደህንነት ጥናት ተቋም የቀድሞ ዳይሬክተርና ከጣና ፎረም መስራች አንዱ ናቸው። በሂደቱ ተገኙ ያሏቸውን ውጤቶች ለአሜሪካ ድምጽ አብራርተዋል። ተጨባጭ ምሳሌ በታላቁ የኢትዮጵያ ግድብ ዙሪያ ብዙዎቹ ወደ አሜሪካን መወሰድ አለበት ተብሎ ተወስዶ፣ ከዚያ በዋናነት ያኔ በወቅቱ የአፍሪካ ዩኒየን ፕሬዚደንት ቺሴኬዲ፣ የዲአርሲ ወይም የኮንጎ ፕሬዚደንት፣ ሌሎችም እኛ በውጭ ጉዳይም በከረሚ የምንሰራ ሰዎች የአፍሪቃ ችግር በአፍሪቃ እንጂ መሰራት ያለበት እንዲህ ወደ አሜሪካ ይወሰዳል ተብሎ ከዚያ ቀጥታ ወደ ኢትዮጵያ እንዲመለስ፣ ወደ አዲስ አበባ እንዲመለስ በመሪዎች ኢጅፕትም ግብፅም ሱዳንም ኢትዮጵያም በአፍሪቃዊ መድረክ የአፍሪቃ ችግሮች በአፍሪቃውያን መሪዎች በአፍሪቃዊ ሶሉሽን መገኘት አለበት ተብለው እንደ አንድ መሪሽ ከጣና ከወጣው ውይይት መሰረት በዚያው ውሳኔ መሰረት እና ወደ ተግባር እንደተደረጉ ምስደርገው አሁንም በውይይቱ ላይ ይገኛሉ። በጣና ሀይቅ ዳርቻ የተካሄደው አስረኛው የጣና ፎረም የተጠናቀቀው በትላንትናው ዕለት ነው። ለአሜሪካ ድምፅ አስቴር ምስጋናው፣ ባህር ዳር። አስቴርና መስግኜ በቀጥታ ከባህር ዳር ወደ ለንደን አሻግራችኋለሁ። በለንደን ሲካሄድ የነበረው ሶስተኛው የኢትዮጵያ ፊልም ሳምንት ተጠናቀቀ። ሐበሻ ቪው ቴክኖሎጂና ሚዲያ የተባለ ተቋም ባዘጋጀው የፊልም ሳምንት ሲመት ሂሩት አባቷ ማን ነውና ርዕስ ፈላጊ የተሰኙ የአማርኛ ፊልሞች ለእይታ በቅተዋል። በርካታ ኢትዮጵያውያን ትውልደ ኢትዮጵያና የሌሎች ሀገር ተወላጆች የተሳተፉባቸውን የፊልም ሳምንት የተከታተለው የለንደኑ ዘጋቢያችን አስተዋይ መለሰ እንደሚከተለው ያቀርበዋል። አቅሙንና ተደራሽነቱን እያስፋፋ ከመጣው የሆሊውድ ፊልም ኢንዱስትሪ ጋር ለመፎካከር በ1910ዎቹ በተለይ በምዕራብ አውሮፓ በነበሩ የፊልም ክበቦችና ማኅበረሰቦች እንደተጀመረ የሚታመነው የፊልም ፌስቲቫል ለተጨቆኑ ህዝቦች ድምፅ ከመሆን ባለፈ የመማሪያ፣ የመገናኛና አዳዲስ የፈጠራ ሥራዎችን ማሳያ በመሆን ለአንድ ምዕተ ዓመት ያህል ሕዝብን ከሕዝብ ሲያገናኝ፣ ኅብረ ብሔራዊነትን ሲያስፋፋ፣ እንዲሁም የባህልና ትውፊት መለዋወጫ ሆኖ ቆይቷል። በታሪክ የተመዘገበው የመጀመሪያው የዓለማችን ፊልም ፌስቲቫል በጣሊያኑ አምባገነን መሪ ቤኒቶ ሙሶሎኒ ተንቀሳቃሽ ምስልን ለፖለቲካዊ ፕሮፓጋንዳ ዓላማ በሚል በወርሃ ነሐሴ 1924 ዓ ም ሰባት ሀገሮች የተሳተፉባቸውን 25 ፊልሞችን በማሳየት ተጀመረ። ሌሎች የአውሮፓ እንዲሁም የደቡብ አሜሪካ ሀገራትም ይህንኑ ምሳሌ በማድረግ የፊልም ፌስቲቫሎችን አድማስ እያሰፉ ያለንበት ዘመን ላይ አድርሰውናል። በሀገራችን ኢትዮጵያ የፊልም ፌስቲቫሎች ብዙም የተለመዱ ባይሆኑም እንደ ጣሊያን፣ ጀርመንና የሩሲያ ባህል ማዕከላት እንዲሁም የተለያዩ ኤምባሲዎች ሀገራቸውንና ባህላቸውን ለማስተዋወቅ በተለያዩ ጊዜያት የአጫጭር እንዲሁም ዘጋቢ ፊልሞች ፌስቲቫሎችን ያዘጋጃሉ። በቅርብ ዓመታት ደግሞ እንደ አዲስ እና ኢትዮጵያን ያሉ ኢንተርናሽናል ፊልም ፌስቲቫሎች የሀገር ውስጥና የአፍሪካ ፊልሞችን በማሳየት አሸናፊዎችን ያወዳድራሉ፣ የኢትዮጵያ ፊልሞች አይታዩበት እንጂ። የአውሮፓ ፊልም ፌስቲቫል በኢትዮጵያ የተሰኘ ፕሮግራምም በየዓመቱ እጅግ በርካታ ቁጥር ያላቸው ተመልካቾችን የሚስብ በዋና ከተማይቱ አዲስ አበባ የሚካሄድ ሌላው የፊልም ፌስቲቫል ነው። በመንግስት ደረጃ ግን ከቀዳማዊ አጼ ኃይለሥላሴ ዘመነ መንግስት ወዲህ ለመጀመሪያ ጊዜ በ2012 ዓ ም አንድ ሙሉ በሙሉ የሀገር ውስጥ ፊልም ፌስቲቫል ተዘጋጅቶ እንደነበር ይታወሳል። ከኢትዮጵያ ውጪ በአማርኛ የሚሰሩ ፊልሞችን በዓለም አቀፍ ደረጃ ለተመልካች ለማድረስ ከሚሞክሩ ድርጅቶች መካከል አንዱ ሀበሻ ቪው ቴክኖሎጂና ሚዲያ ዘንድሮ ለሶስተኛ ጊዜ ያዘጋጀውን የለንደን የኢትዮጵያ የፊልም ሳምንትን ከጥቅምት 4 እስከ 6 2015 ዓ ም አካሂዷል። ሦስት ኢትዮጵያዊ ፊልሞችን ለእይታ ያበቃው የፊልም ሳምንት በርካታ ኢትዮጵያውያንን ትውልድ የኢትዮጵያና የሌሎች ሀገር ዜጎችን ያሳተፈ ነበር። ለእይታ ከቀረቡት ፊልሞች መካከል ከአምስት ዓመታት በፊት በ28 ሚሊዮን ብር በጀት የተሠራው የአንድ ሰዓት ከ52 ደቂቃ ርዝማኔ ያለው ሲመት ፊልም ደራሲና ዳይሬክተር ሄልዳና በላይነህ የፊልም ሳምንቱ እጅግ ጠቃሚ እንደሆነና ኢትዮጵያውያን የጥበብ ሥራዎች በዓለም እንዲተዋወቁና ተመራጭ እንዲሆኑ በተሻለ ጥራት መሰራት ይኖርባቸዋል ይላሉ። ደስ የሚል ነገር እጠብቃለሁ እና ህዝቡ ዲያስፖራው ባህሉን ማን እንደነበርን የነበርንበትን ነገር ሲያየው በጣም ይደሰታል ብዬ እጠብቃለሁ እና ለገንዘብ ሳይሆን ለሙያ ይሰራ። ስታንዳርዱን የጠበቀ ገንዘብ ሳይሆን ሙያ ያረፈበት ነገር ከተሰራ እርግጠኛ ነኝ፣ ከዚህም ባለፈ ትልልቅ ኦፖርቹኒቲዎች ወደኛ ይመጣሉ ብዬ አስባለሁ። በዚሁ ፊልም ላይ በመሪት ዋና አይነት የተሳተፈው ያሬድ ይልማ ስለ ፊልም ሳምንቱ የተሰማውን እንዲህ አጫውቶኛል። ከኔ የበለጠ ደግሞ የሚለፉ ልጆች ደግሞ ምንም ጥርጥር የለውም አሉ እና ለነዛ ልጆች እኛ እዚህ ጋር መምጣታችን ኦኬ ፊልማችን ለከ ኢትዮጵያ ፊልም በዚህ ልክ ክብር ተሰጥቶት እዚህ ድረስ መጥቶ እየታየ ነው የሚለውን ነገር እንዲያስቡ ያደርጋል እና ኔክስት ታይም ደግሞ እኛም ሆፕ አለን ፊልማችን ዓለም ዙሪያ ላይ እየታየ ለኢትዮጵያ ሕዝብ ተደራሽነትን ያመጣል ይላሉ እና በእርግጠኝነት ዳይሬክተሮችም አክተሮችም የተሻለ ሙቪ ለመስራትም የሚጥሩ ይመስለኛልና ለእኔ ደግሞ ከምነግር በላይ ደግሞ ትልቅ ሞቲቬት ነው ያደረገኝ። በፊልም ሳምንቱ ከታዩ ኢትዮጵያዊ ፊልሞች መካከል አንዱ የሆነውና ከፍተኛ የተመልካች ቁጥርን ያስተናገደው የመጀመሪያው የኢትዮጵያ ፊልም ሂሩት አባቷ ማን ነው? ወደ አራት መቶ ሺህ ብር ገደማ ወጪ በዲጂታል ዘዴ ተቀናብሮ ስራው ከተጠናቀቀ በኋላ ከአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ከከተማው ሲኒማ ቤቶች አስተዳደርና ከኢትዮጵያ ልማት ባንክ በተውጣጡ ልዑካን ቡድን ታጅቦ ነበር ለንደን የደረሰው። ፊልሙ ቅርስ እንደመሆኑ የሚገባው ክብር ተሰጥቶታል፣ ተልእኮውንም በሚገባ ፈጽሟል ያሉኝም የአዲስ አበባ ከተማ ሲኒማ ቤቶች አስተዳደር ድርጅት የንግድ ስራ አስኪያጅ የሆኑት አቶ ኤልያስ መንግስቱ ናቸው። ከኦዲያንስ አንጻርና ከአቀባበል አንጻር እኔ ካጠበኩት በላይ ነው የሆነው። የሰው ፊሊንግ በተለይ ፊልሙ ታይቶ ከወጣ በኋላ ሁሉም እየቀረበህ የሚያወራህ ነገር የተለየ ስሜት ውስጥ ገብቶ ነው፣ በጣም የተለየ ስሜት ውስጥ ፊልሙ የሚፈለገውን ታርጌት መጥቶ ተመልሷል የሚል እምነት አለኝ እንደኔ ከኦዲያንስ ፊድባክ አንጻር ማለት ነው። ሁለት በዚህ እንዳንገደብ ደግሞ የብዙዎች ተማጽኖ ነው። የምናግዛችሁ ነገር ካለ በዚህ እንዳትገደቡ፣ በደንብ መስራት የምትችሉበት ጥግ ድረስ ሂዱ፣ እኛ አለን፣ እናግዛችኋለን የሚል ብርታት፣ የሚሆንህ ጉልበት፣ የሚሆንህ አቅም የሚሆንህን ሀሳቦች ናቸው ሲለግሱህ የነበሩት። ስለዚህ በጣም ደስተኛ ነኝ። ፊልሙ ለእይታ ከቀረበ በኋላ ከ58 ዓመታት በፊት በፊልሙ ውስጥ በድምፅ የተሳተፉትን ታቦር ገረሱ ዱኪን አግኝቻቸው ተሳትፏቸውንና ትዝታቸውን አስመልክቶ እንዲህ ሲሉ አጫውተውኛል። ሙሉ መስፍን የራስ መስፍን ልጅ አብረን ነበርን እንግሊዝ ሀገርና መታ ባክን አንድ ፊልም ኢትዮጵያ ተቀርጾ ሳውንዱ በሙሉ ጠፋ እና ዳብ እናርገው ብላ ጠየቀችኝ። እንደ አጋጣሚ የባለቤቴ እህቶች እዛ ይማሩ ነበር እነሱንም ጠየቅኳቸውና አብረን ሆነን ፊልሙን ዳብ አደረግ ነው ግን እኛ ጊዜ ፊልም ያየ ነው ቁርጥራጩን ነው ለዳቢንግ እንደሚመች ግን ከሰራን በኋላ ዊ ኔቨር ሀድ ቻንስ ቱ ሲ ዘ ሆል ፊልም። ያን እንዳባደረግ ከዛ በኋላ እኔም እዛ ቆየው ትንሽ ቆይቼ ኢትዮጵያ ሄድ። ከዛም አብዮቱ ሲነሳ እንደገና ሮም ተመለሱ፣ እና አይ ኔቨር ሶ ዘ ሆል ፊልም። አጀስ ሂሩት አባቷ ማን ነው የሚለውን ፊልም ኢንቮልቭመንቴ ብቻ ነው ትዝ የሚለኝ። ግን ዛሬ ነው በሙሉ ፊልሙን ለማየት እድል ያጋጠመኝ። በጣም ደስ ብሎኛ በእውነቱ እንዴት ኢምፕሬስ አደረገኝ። እና ያሳዘነኝ በዛን ጊዜ እንደዚህ ፊልም የሰራ አገር ለምን አንደኛ አልወጣንም? ለምን ፕሮግሬስ አላደረገም? ያሰኛል። የፊልም ሳምንቱ የክብር እንግዳ የነበሩት በዩናይትድ ኪንግደም የኢትዮጵያ አምባሳደር ተፈሪ መለሰ እንዲህ አይነት የፊልም ሳምንቶች በዋናነት ሁለት ጠቀሜታዎች አሏቸው ይላሉ። ሁለት ትርጉም ይኖረዋል። በመጀመሪያ ደረጃ ምንኖርበት ሀገር ጋራ የፐብሊክ ዲፕሎማሲ ስራ ለመስራት ያስችላል። ፐብሊክ ዲፕሎማሲ ስራ ስል በዘመኑ ከመንግስት ለመንግስት ግንኙነት ባሻገር የሕዝብ ለሕዝብ ግንኙነትን በማጠናከር ረገድ የሚሰራ ስራ ነው፣ የገጽታ ግንባታ ስራ ነው። ይህን ፊልም እዚህ አምጥተን ስናሳይ የእንግሊዛውያን ኢትዮጵያ ከ58 ዓመት በፊት የት እንደነበረች ባህሏ፣ ሴቷ ምን እንደነበረ ሲያዩ ኢትዮጵያ በአፍሪካ ውስጥ የነበራትን ስፍራ መገንዘብ ይችላሉ። ለባህላችንም ለታሪካችንም አክብሮት ይኖራቸዋል። በዛ ደረጃ የፖለቲካ ግንኙነታችን የኢኮኖሚ ግንኙነታችን ላይ ቀና ነጸብራቅ ይኖረዋል ማለት ነው። በሁለተኛ ደረጃ በዚህ ሀገር ለሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ታሪካቸውን ምን እንደሆነ እንዲያውቁ ይረዳቸዋል። ያው በዓለም አቀፉ ሚዲያ ኢትዮጵያ የምትመሰለው በረሃብ፣ በጦርነት፣ በድርቅ፣ በኋላ ቀርነት ነው። እነዚህ ፊልሞች ያንን ገጽታ ይሰብሩታል። ስለዚህ ከብዙ ቃላት ከብዙ ገጽ ጽሑፍ የተወሰነ ገጽ የተወሰነ ገጽ ስዕልና ፊልም ብዙ ይናገራል እንደሚባለው የዛ አስተዋጽኦ ይኖረዋል ብዬ አስባለሁ። በፊልም ሳምንቱ ለአሜሪካ ድምፅ አስተያየታቸውን የሰጡ የፌስቲቫሉ ታዳሚዎችም ስሜታቸውን አጋርተውኛል ዳዊት አስረስ እባላለሁ እዚህ አሁን ጡረታ ወጥቻለሁኝ በኤዱኬሽን ውስጥ ነበር ምሰራው በጣም ጥሩ ነው እውነቱን ለመናገር ከሆነ በዚህ በላስት ስሪ የርስ በዚህ በኮቪዱም በምኖም ሰው አይገናኝም ነበረ አሁን ግን ይሄ ኢቨንት ሁላችንም የዛሬ አስራ አምስት ዓመት ሁሉ የተለያየቱን ጓደኛ አይነት ዚ ያገኘሁት አሁን አንድ ለሱ ነው። ሁለተኛ ደግሞ አሳን ኢትዮጵያን ሁልጊዜ ስኩድ ቱካቻፕ ይኗታሚል እና ስላለው አዲስ ኢቨንት ምንድን ነው፣ ወደፊትስ ምንድን ነው የምናደርገው ለሚለው አንዳንድ ዲስካሽን ቶፒኮች ያወጣል እና እኔ ኢቨንቱን ኦርጋናይዘሮቹ መቼም በጣም ነው ማመሰግነው። አበባው መስፍን ይባላለሁ። አምና አርክቴክት አፍሪካ ውስጥ የምንኖር ሰዎች ስናድግ የውጭን ዓለም የምናይበት መነጽር የውጭ ፊልም ፌስቲቫሎች እና ከውጭ የሚመጡ ፊልሞች ናቸው። የእኛንም ስታንዳርድ መለካት የጀመርነው የነሱን ፊልም እያየን ነው። ይሄ ነገር ሪቨርስ ሊሆን የማይችልበት ምንም ምክንያት የለም። ምክንያቱም የእኛንም በተለይ የኢትዮጵያንና የአፍሪካን ስታንዳርድ ደግሞ በኢትዮጵያ መነጽር ማየት እንዲችሉ እንደዚህ አይነት ፌስቲቫሎች ይረዳሉ ብዬ ነው የምገምተው። የለንደኑን የኢትዮጵያ ፊልም ሳምንትን በአጋርነት ያዘጋጀው የኢትዮጵያ አየር መንገድ የዩናይትድ ኪንግደም እና አየርላንድ የአካባቢ ስራ አስኪያጁ አቶ ሄኖኩ ብሸት መሰል ፌስቲቫሎች ሊበራከቱ እንደሚገቡ ገልጠው ተቋማቸውም እገዛውን አጠናክሮ ይቀጥላል ይላሉ። በአበሻ ቪው ጋር የተደረገው የኢትዮጵያን ፊልሞች ወይም ሲኒማ በዓለም አቀፍ መድረኮች የማቅረቡን ኢኒሽቲቭ ኢትዮጵያን ኤርላይንስ ሰፖርት አድርጓል እና ፓርትነር በማድረጋችን ደስ ብሎናል። አንደኛ እያደገ ያለውን የሲኒማ ኢንዱስትሪ ለማገዝም ኢትዮጵያንም ለማስተዋወቅ አደ ወርልድ ስቴጅ ጥሩ ኦፖርቹኒቲ ነው ብለን እናስባለን። ልክ ኢትዮጵያን ኤርላይንስ ዓለም ላይ እንደገነነው ወይም የአፍሪካን ሜጀር ኬሪየር እንደሆነው የኢትዮጵያም አርትም በተለያየ ሁኔታ ዓለም ላይ የሚታወቅበትን ሚንስ በቀጣይ በትብብር እንደ አበሻ ቪው ካሉ ዲሰንት ና ስም ያላቸው በዓለም ላይ የኢትዮጵያን ሙቪ ስራዎች ማስታወቅ ከሚችሉ ድርጅቶች ጋር አብረን ለመስራት ሬዲ ነን። ሌላኛዋ የበዓሉ የክብር እንግዳ የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ናቸው። ዶክተር ሂሩት የፌስቲቫሉን ጠቀሜታ ጠቅሰው ለፊልም ጥበብ ይደረግ የነበረው ድጋፍ መቋረጥ አልነበረበትም ብለዋል። መሀል ላይ የተቋረጠ የሚለው ይሄ ለአእምሮ የሚሰጠው ፋይናንስ መቀጠል ነበረበት። አእምሮ ፋይናንስ ስለሚደረግ የዘርፉ ባለሙያ ፋይናንስ ካገኙ ቴክኖሎጂውንም ያስገባሉ፣ የፈጠራ ስራቸውንም ያዳብራሉ እና ዘርፉ ትልቅ ኢንዱስትሪ መሆን ይችል ነበር። የዴቨሎፕመንት ባንክ ቢቀጥል ኖሮ ይሄ ዘርፍ አሁን መሆን እንፈልጋለን የምንለውን ነገር ቀድመን እንደርስ ነበር ብዬ አስባለሁ። መንግስት የአእምሮ ለአእምሮ ፋይናንስ እንዲደረግ የፖሊሲ ለውጥ አለ። እሱ ትልቅ መሰረት ነው። እሱን መሰረት ይዞ የልማት ባንክም ሌሎች ባንኮችም ፋይናንስ ያደርጋሉ ብዬ አስባለሁ። በ1957 ዓ ም 40 ሺ ብር በማበደር ሂሩት አባቷ ማነው ፊልምን ከሀሳብነት ወደ ተጨባጭ ቅርስነት የለወጠው የኢትዮጵያ ልማት ባንክ በመሃል አቋርጦት የነበረውን ሀሳብን የመደገፍ ስራውን አጠናክሮ እንደሚቀጥል የባንኩ የሚዲያና ኮሚዩኒኬሽን ዳይሬክተር የአብ ስራ ከበደ ለአሜሪካ ድምፅ በሰጡት አስተያየት አስረድተዋል። ጥበብ ለአንድ ሀገር እድገት፣ ልማት ወሳኝነት አለው። እንደምታውቀው እነ ቦሊውድ፣ ኖሊውድ፣ ሆሊውድ በፊልሙ ኢንዱስትሪ የሚያገኙት ገቢ እንደተጠበቀ ሆኖ የሀገራቸውን ገጽታ በመገንባት ሀገራቸውን በማሳደግ ህብረተሰቡን፣ ሀገር ወዳድነትን፣ ባህልን መጠበቅ፣ እሴትን መጠበቅ ትልቅ መሳሪያ ነው። ስለዚህ ልማት ማለት የዚህ ድምር ውጤት ነው። የኢትዮጵያ ልማት ባንክም ይህን ያምናል። ስለዚህ ከ58 ዓመት በፊት ምናልባትም በርካታ ባንኮች ባልተከፈቱበት የኢትዮጵያ ልማት ባንክ ግን ይህንን ሀሳብ ወደ እውነት የቀየረ ትልቅ ባንክ ነው። አንጋፋ ባንክ ነው። አሁንም እንግዲህ ትልቅ የገዘፉ ሀሳቦች ሀገርን፣ ባህልን፣ ወግን የሚጠብቁ የሚያሳድጉ፣ አብሮነትን የሚያሰፉ ሀሳቦች ከመጡ የኢትዮጵያ ልማት ባንክ እንደ ባንክ ይህንን አገር ሆኖ እውን ማድረግ የሚችል ባንክ ነው። ለሶስት ቀናት በለንደን በተካሄደው የፊልም ሳምንት ኢትዮጵያ ያሏትን የባህል ቅርሶችና ኪናዊ ስራዎች ለማሳየትና እንደ ዩናይትድ ስቴትስ ህንድና ናይጄሪያ ያሉ ሀገሮች በፊልም ጥበብ ያስከበሩትን ብሔራዊ ጥቅም እንድታገኝ በዓለም መድረኮች እንደሚገባት በቀዳሚነት እንድትሰለፍ ሁሉም ኢትዮጵያዊ የጥበብ ዘርፎችን ሊደግፍ ይገባል ተብሏል። ሀበሻ ቪው ሚዲያ እና ቴክኖሎጂ ለቀጣዩ ዓመት የለንደን የኢትዮጵያ ፊልም ሳምንት ለፊልም ሰሪዎች ባቀረበው ጥሪ ገና በማግስቱ ስራውን የጀመረ ይመስላል። ለአሜሪካ ድምፅ አስተዋይ መለሰ ከለንደን አዲሱን የለንደን ዘጋቢያችንን ለለንደን ፊልም ፌስቲቫል እግሩም ዘገባዋ አመሰግናለሁ። አድማጮች አሁን የደረሰን ዜና አለ። የኢትዮጵያ መንግስት ኃይሎችና አጋሮቻቸው ከትግራይ ትልልቅ ከተሞች አንዱ የሆነውን ሽረን መያዛቸውን ሮይተርስ ከጥቂት ደቂቃዎች በፊት ዘገበ። የዜና አውታሩ ለዘገባው ዋቢ ያደረገው ሁለት የዲፕሎማሲ ምንጮችን ነው። ትግራይ ውስጥ ላለፉት ሁለት ዓመታት የተካሄደው ጦርነት ወደ አጎራባች ክልሎችም መዛመቱንና የኤርትራ ጦርም መቀላቀሉን ሮይተርስ አስታውሶ፣ በጦርነቱ በሺዎች የሚቆጠሩ ሲቪሎች መገደላቸውን ሚሊዮኖች መፈናቀላቸውንና ሊደርስ የሚችል ቸነፈር መጋለጣቸውን አመልክቷል። ዝርዝሩ በደረሰን ጊዜ እናወጣለን። አድማጮች፣ አሁን ሳምንታዊው ስፖርት በኬኔዲ አባተ ትናንት በአምስተርዳም በተካሄደ የማራቶን ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አንጸባራቂ ድል አስመዝግበዋል። ኢትዮጵያውያን ከአንድ እስከ ሶስት ያለውን ደረጃ በያዙበት በሴቶች ምድብ አትሌት አልማዝ አያና ርቀቱን ሁለት ሰዓት ከ17 ደቂቃ ከ20 ሰከንድ በማጠናቀቅ የመጀመሪያ የማራቶን ውድድሯን የስፍራውን ክብረ ወሰን በማሻሻል ጭምር አሸንፋለች። የሪዮ ኦሎምፒክ የወርቅና የነሐስ ባለቤቷ አልማዝ አያና ትናንት በማራቶን ያስመዘገበችው ሰዓት በመጀመሪያ የማራቶን ውድድር የተመዘገ የዓለም ፈጣኑ ሰዓት ሲሆን በአጠቃላይ ደግሞ ሰባተኛው ፈጣን ሰዓት መሆኑን የዓለም አትሌቲክስ መረጃ ያመለክታል። ከዚህ ቀደም በዋናነት በመካከለኛ ርቀት የምትታወቀው አትሌት ገንዘቤ ዲባባ ደግሞ ውድድሩን በሁለተኝነት ስታጠናቀቅ፣ ሌላኛዋ ኢትዮጵያዊት አትሌት ፀሐይ ገመቹ ሶስተኛ ወጥታለች። አትሌት ገንዘቤና ፀሐይም ልክ እንደ አልማዝ ሁሉ ትናንት በአምስተርዳም ባደረጉት የመጀመሪያ የማራቶን ውድድራቸው ነው የሜዳሊያ ባለቤት የሆኑት። በወንዶች ምድብ በተካሄደው ውድድር ደግሞ አትሌት ጸጋዬ ጌታቸው ርቀቱን ሁለት ሰዓት ከአራት ደቂቃ ከ49 ሰከንድ በማጠናቀቅ አሸንፏል። ሌላኛው ኢትዮጵያዊ አትሌት ባዘዘው አስማረ በ2 ሰዓት ከአራት ደቂቃ ከ57 ሰከንድ የሶስተኝነት ደረጃን ይዞ ሲያጠናቀቅ ባዘዘውን በሶስት ሰከንድ ቀድሞ በመግባት ሁለተኛ የወጣው ኬንያዊ titus que ከ17 ዓመት በታች የሴካፋ ውድድር በሶማሊያ አሸናፊነት ተጠናቋል። በኢትዮጵያ አስተናጋጅነት ከመስከረም 23፣ 2015 ዓ.ም ጀምሮ በአበበ ቢቂላ ስታዲየም ሲከናወን የቆየው የምስራቅና መካከለኛ አፍሪካ እግር ኳስ ማህበር ሴካፋ ውድድር ቅዳሜ ዕለት ፍጻሜውን ሲያገኝ ሶማሊያ የወርቅ ሜዳሊያ ባለቤት ሆናለች። ከደቡብ ሱዳን ጋር ለፍጻሜ የደረሰው የሶማሊያ ከ17 ዓመት በታች ብሔራዊ ቡድን ቅዳሜ ዕለት የተካሄደውን የፍጻሜ ጨዋታ ሶስት ለአንድ በሆነ ውጤት አሸንፏል። በዚህም ሶማሊያ የውድድሩ ሻምፒዮን በመሆን ዋንጫውን ስታነሳ ደቡብ ሱዳን በሁለተኝነት በማጠናቀቅ የብር ሜዳሊያ ተሸላሚ ሆናለች። በኡጋንዳና ታንዛኒያ መካከል ለደረጃ የተደረገው ጨዋታ አንድ ለአንድ በሆነ አቻ ውጤት መጠናቀቁን ተከትሎ በተሰጠ የመለያ ፍጹም ቅጣት ምት ታንዛኒያ አራት ለአንድ አሸንፋ ሶስተኛ ደረጃን በመያዝ ውድድሯን አጠናቃለች። ኢትዮጵያ የምድቡ ሁለት ጨዋታዎችን ተሸንፋ ከውድድሩ በጊዜ መሰናበቷ ይታወሳል። በሌላ የእግር ኳስ ዜና በካፍ ኮንፌዴሬሽን ዋን ሩጫ ወደ ሁለተኛ ዙር ማጣሪያ ያለፈው ፋሲል ከነማ ሩጫውን በዚህ ዙር ለማብቃት ተገዷል። ፋሲል በሜዳው ባደረገው የመጀመሪያ ጨዋታ የቱኒዚያውን ሴፋክሲያንን አስተናግዶ ዜሮ ለዜሮ ቢለያይም ቅዳሜ ለት በቱኒዚያ ባደረገው የመልስ ጨዋታ አንድ ለዜሮ ተሸንፏል። ኬኔዲና አመሰግናለሁ። ሰዓታችን አለቀ። አድማጮች፣ ያስተናገድኳቸው አሉላ ከበደ ከአቀናባሪው ብርሃን ኃይልና ከተቀሩ ባልደረቦች ጋር በዚህ ተሰናበትን። ነገ እንገናኝ። ሰላም Deu